አማራ ክልል የኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ ዞኖች የተለያዩ ከተሞች የተፈጸሙ ጥቃቶችና ውዝግቦችን አስመልክቶ በግራና ቀኝ አንዱ በሌላው የሚያቀርቧቸውን ውንጀላዎች ጨምሮ በተከታታይ ዘገባችን ለምሽቱም ተከታዩ ደርሶናል። ዘጋቢያችን መስፍን ነው ያጠናቀረው። በቅርቡ በአማራ ብሔራዊ ክልላዊ መንግስት ኦሮሞ ብሔረሰብ አስተዳደር ዞን ዳዋሃራው አካባቢ የተቀሰቀሰው ግጭት አድማሱን አስፍቶ በሰሜን ሸዋ ዞን አጣዬና ማጀቴ አካባቢዎች ለሰዎች ሕይወት መጥፋት፣ ለንብረት መውደም፣ ለሰላም መደፍረስና ለብዙሃኑ አለመረጋጋት ምክንያት ሆኗል። ግጭቱ እንዴት ተነሳ? ሁሉም የራሱን እይታና መላምት ቢዘረዘርም በሁለቱ ብሔረሰቦች መካከል መቃቃር እንዲፈጠርና ግጭት እንዲከሰት የተለያዩ ዘመቻዎች ተካሂደዋል ባይ ናቸው። የአጣዬ ነዋሪ በሆነው የኦሮሞ ብሔረሰብ ተወላጅ ግለሰብ አስተያየት እንጀምር። ምክንያቱ አማራ ከዚህ ኦሮሞ የለም፣ አገር አማራ ነው። ኦሮሞ ከዚህ ሊጠቅም ፖለቲካ አለ። ማነው ይህም ፖለቲካ ያመጣው ይህም ፖለቲካ ያመጣው? ያው ከአማራ ነው። አሁን ያው በዙ ምክንያት በቃ፣ እንደዚህማ ከተባለ ያው እናልቃለን የሚል በቃ ተጀመረ። ያው ምክንያቱ ይሄ ነው። ይሄ እዚያ አካባቢ ላይ ኦሮሞዎች መኖር አይችሉም የሚል ቅስቀሳ በመደረጉ ነው ይሄ ጦርነት ተፈጥሯል የሚሉት። መጀመሪያ እዚህ ደው ዞራ የምትባለው ላይ ማለት ነው ልዩ መከላከያ ብሎ ተነሳ ነው ያጋጫቸው ማለት አሁን በህዝብና በህዝብ መካከል አይደለም ግጭቱ። ፖለቲካዊ ቅስቀሳ መካሄዱ ነው ግጭቱን ያመጣው። ምክንያት ያጣዬ ነዋሪው ይህን ሲሉ በኦሮሞ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን ባልደረባ የሆኑት ግለሰብ ደግሞ ተከታዩን ይናገራሉ። አርክሩዘሩ የተለበሸበት ጉዳይ የክልሉ ልዩ ኃይል የአብን እንቅስቀሳ አለው። ክልሉ ይህንን ሁለት ወር የተለጠነውን ጦር መሳሪያ ከላያችን ላይ ሸክሙ ክላሽ አስታጥቆ የለቀቀብን ክልሉ ነው የሚል ቅሬታ ነው እያቀረባለ መለቀቁ ምን ጉዳት አለው? መለቀቁማ ጉዳት ያለው ደዌ የተነሳው አመንጃ መንጠስ ሂጃብ መቅሰፍ የለበሱትን ሽፍን ሮም ባንዲራ በፌዴራል መንግስት ወይም የክልል መንግስት ያልሆነውን ባንዲራ መንጠቅ፣ ይሄ የፖለቲካ ወገንተኝነት አለው። በተለይ የዶክተር አብይን መንግስት በመቀበል በተደረገው ዘመቻ ውስጥ በፌዴራል ደረጃ ቡድኖች፣ ፖለቲካ ፓርቲዎች፣ ግለሰቦች ልሙጡን ባንዲራ ይዘው ሲሄዱ ካልተከለከለ ደሞ የሐራዋ ላይ ልሙጥ ባንዲራ ክልከላ ውስጥ ገብቶ ጦርነት ያስነሳሉ። ከዚህ ባሻገር ሌላ ሴራ ወይም ደግሞ ውስጥ የተሰራ የማጋጨት ስራ አልተሰራም ብለህ ታስባለህ? ለአንዱ ለመሮድ ስንሁን እምነት አፍጀባሃለሁ እና ከዞኑም እውቅና ውጭ ነው የመጣችሁት ተነስልን ሲባል መከላከያ ሰራዊቱ በኦሮሞ ብሔረሰብ ዞን በሚኖሩ ኦሮሞዎች ዘንድ ተአማኒነትና ተቀባይነት አልነበረውም ይላሉ ግለሰቡ። ያጣዬ ነዋሪና የአማራ ብሔረሰብ ተወላጅ የሆኑት ግለሰብ ግን ችግሩን ማድበስበስ አያስፈልግም፣ ልሞት ሰንደቅ አላማም የግጭቱ መነሻ አልነበረም ይላሉ። ኦሮሞ ከዚህ አካባቢ እንዲወጣ ቀስቀሳ በመደረጉ ነው እያሉ ሰዎች አስተያየት የሚሰጡ አሉ። አደለም፣ አደለም፣ በፍጹም አደለም። ይህ ታስቦና ተቀናጅቶ የተደረገ ነገር ነው። ሮብለታ ማለት ነው። በኬሚቴ ገባ ብሎ መኪና አፈትልኬ ነው የወጣ ነው። እኛ የዛለታ እዛ ቦታ ላይ ምሽግ መኖራቸውን የአማራ ኃይል ስላወቀባቸው ብቻ ነው። አሁን በሰንበቴ በኩል ገብተው አጣዬ ላይ ጥቃት የፈጸሙ ስለዚህ፣ በእርሶ አስተሳሰብ ኦሮሞ ከዚህ አካባቢ ይጥፋ የሚል ቅስቀሳ አልተደረገም ነው የሚሉት? የለም አልተደረገም፣ አልተደረገም፣ በፍጹም ምናልባት እንዲህ አይነት ግጭት እንዲፈጠር የሚፈልጉ ስውር ዓላማ ያላቸው የፖለቲካ ድርጅቶች ይህን ቅስቀሳ ውስጥ ለውስጥ ነዝተውት ከሆነ እሱ ሊሆን ይችላል። በአማራው በክል ባላሰበው ባልጠበቀው ባልተዘጋጀበት መንገድ ነው ይሄ ክስተት የተከሰተበት። አንዳንዶች ለግጭቱ የኦሮሞ ነጻ አውጪ ግንባር ኦነግን ሲወቅሱ፣ በተቃራኒው ደግሞ የአማራ ብሔራዊ ንቅናቄና ግንቦት ሰባት አርበኞች ግንባር ላይ ጣታቸውን የሚቀስሩ አሉ። ቀደም ሲል አስተያየታቸውን የሰጡት የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን ባልደረባ የተደራጀ የኦነግ ጦር የለም፣ አንድ የኦነግ ቢሮም አልከፈተም፣ ሁለት አልተንቀሳቀሰም። ሶስት ሶ ቪዲዮ ብቻ ከማልገልቹ አንድ ቪዲዮ ከፍቶ ሄዷል። እሷን ማቲ ነው የሚሰራትባት። ቅጠታ የላት ትምህርት የላት። ግጭቱ በግለሰብ ደረጃ የማይያዝ የጦር መሳሪያ አገልግሎት ላይ የዋለበት በመሆኑ በተጠናና በተቀናጀ መልኩ ጥቃት መፈጸሙን ያጣየ ነዋሪው ይናገራሉ። ለጥቃቱ ምን እራሱ የመንግስት አካል እጅ ያለበት ብዬ ነው የማስበው። የመንግስትን እጅ እንዴት አሉ? ህዝብ ሁላ ሲያልቅ ሰላት ያገብቻለሁ ብሎ አድርጋል ተባልኩም ብሎ አንተ ሰው እያለቀ እየሞተ ከመንግስት አካል መጠበቅ አለበት እንዴ? ስሮቹ ማስቆም ነው እንጂ መንግስት አላገዘንም ተብሎ እስኪያዝ ድረስ መጠበቅ አለበት የህግ አካል የሆነ ሰው እንጂ እነሱማ፣ በቂ መሳሪያ እና ተመስረየ እስከ ዲሽቃ ድረስ የያዙ ሀይል ነበር የገባው። ስለዚህ ይሄ በአርሶ አደር ደረጃ የሚያዝ ትጥቅ አይደለም ማለት ነው። አይደለም፣ አይደለም። ይሄ በአርሶ አደር ወይም አሁን የዚህ የሰንበቴ ወይም የጨፋ የዳዋ አካባቢ ሰው ይሄንን ትጥቅ ሊይዝ አይገባም። ብሬን አለ ድሽቅ አለ መትረየስ አለ። በምክንያትነት የተነሱት የፖለቲካ ድርጅቶች አስተያየታቸውን ሰጥተዋል። በአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ አባልና የጥናትና ስትራቴጂ ክፍል ኃላፊ የሆኑት አቶ ኢየሱፍ ኢብራሂም፣ ኦሮሞ ብሔረሰብ አስተዳደር ዞንና ሰሜን ሸዋ አካባቢ ለተፈጠረው ችግር አብን ያደራጀው ሰራዊት ነው የሚል ቅሬታ አለ ይሄ በፍጹም አብን ሰላማዊ የፖለቲካ ፓርቲ ነው። ሰራዊት የለውም። ጠመንጃ የለውም። እና የግጭቱ መንስኤ ምንድን ነው ብለው ያስባሉ? ኦሮሞ ብሔረሰብ ዞን እና በሰሜን ሸዋ አካባቢ የተፈጠረው ያው በኢትዮጵያ ታሪክ ለግማሽ ምዕተ ዓመታት የቆየው ጸረ አማራ ትርክት ከጽንሰ ሀሳብም አልፎ በትግበራ ደረጃ በተለያዩ ቦታዎች የአማራን ህዝብ በመከፋፈል ለማዳከም የሚደረጉ ሴራዎች አንዱ አካል ነው። በዛ አካባቢ የሚኖረው አብዛኛው አማራ የሆነው ህዝብ ተገሎ እየተገፋ ስራ እድል አያገኝም፣ ጥቃት ይደርስበታል፣ የቤት አምልኮዎቹ ሁሉ ይደፈራሉ። በርካታ ችግሮች አሉ። አብን በዛ አካባቢ በማንኛውም ቦታ እንደሚያደርገው ህዝባዊ ስብሰባ ባደረገ ሰዓት በህዝቡ በግልጽ የተቀመጡ ነገሮች ናቸው እነዚህ። እነዚህ መወገድ አለባቸው። የኦሮሞውም ህዝብ የአማራውም ህዝብ እዛ የሚኖረው በእኩልነትና ፍትሐዊ በሆነ መንገድ ሊተዳደር ይገባል የሚል አቋም ብቻ ነው አብን ያለው። ከዚህ ያለፈው እንደ መጠቀሚያ ለማድረግ ካልሆነ በስተቀር ከዚህ ጀርባ ማናለ ብላችሁ ታስባላችሁ? ከዚህ ጀርባ ቀድሞም የነበረው አሁንም ያለው የአማራን ህዝብ ለመኮንን እና ያለፈ የህዝብ ለህዝብ ግንኙነቱን የሚያጠለሽ ሀውልት ሳይቀር የሚገነባው የኦነግ ሀይል ነው። ሌላ ምንም ነገር የለውም። ይሄ ሀይል የታጠቀ በህዝባችን ውስጥ ገብቶ ማሰልጠኛ ጣቢያ ጭምር ከፍቶ የተለያዩ የጦር መሳሪያዎችን ሁሉ በጅምላ የሚያከፋፍል ድርጅት ስለመሆኑ አብን ልክ እንደተመሰረተም ከመመስረቱም በፊት ክልሉ ጠንቅቆ የሚያውቀው ነገር ግን በዳተኝነት ምንም መፍትሄ ያልሰጠው ጉዳይ ነው። ካምፕም የጦር መሳሪያ በማስታጠቅም ብለዋልና ማሳያ የሚሆን መገለጫ አለ። የጦር መሳሪያ እንቅስቃሴዎች እንደነበሩ የኦነግ አርማ የተለጠፈባቸው ክላሽንኮቭ፣ ቦምቦች፣ የተለያዩ የጦር መሳሪያዎች በእንቅስቃሴ እየተደረገ ስለመሆኑ በአካባቢው የነበረንን ማስረጃ በፎቶግራፍ በቪዲዮ አስደግፈን እኛ ለሚመለከተው አካል ሁሉ አቅርበናል። አሁንም በዚህ ግጭት መካከል በነበረው ውጊያ የተማረኩ የጦር መሳሪያዎች በክልሉ የጸጥታ ኃይል እጅ ይገኛሉ። ይህንኑ እኛ ያልነውን ነገር ነው የሚያረጋግጠው። ማን በጀርባ እንዳለ በትክክል የሚያረጋግጥ ጉዳይ ነው። በተመሳሳይ ሁኔታ የግንቦት ሰባት አርበኞች ግንባር የፖለቲካ ዘርፍ ኃላፊ አቶ ኤፍሬም ማዴቦንም አናግሬያቸው ነበር። ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞን ላይ ግጭቶች መፈጠራቸውን ያስታውሳሉ። አንዱ የቀረበው ነገር የግንቦት ሰባት ሰንደቅ ዓላማ ይዞ በመግባታቸው ነው የሚል አተያለና ግንቦት ሰባት ሰንደቅ ዓላማ አለው። ግንቦት ሰባት ሰንደቅ ዓላማ የለው ግን የአረንጓዴ ቢጫ ቀዩ የአርበኞች ግንቦት ሰባት ባንዲራ ነው። ማለት ኢትዮጵያዊነትን አለማወቅ ይመስለኛል። አርበኞች ግንቦት ሰባት እኮ የአስራ አንድ አመት ያለው ድርጅት ነው። ከአፄ ዮሐንስ ጀምሮ የነበረ ባንዲራ ምናልባት አርበኞች ግንቦት ሰባት ከሚያራምደው ዓላማ ጋር የማይስማሙና ያንን ባንዲራ ደግሞ የማይወዱ ሀይሎች አሉ እነዛ ኃይሎች ከእኛ ጋር ያያይቷል። ለምን እንደሚያያይዙት ግን አናውቅም። የአስራ አንድ አመት ድርጅትን ከመቶ ሀምሳ አመት በላይ የተቆየ ባንዲራ ጋር ማያያዙና የሱኑ ማለት ነውርም ይመስለኛል። የግንቦት ሰባት አርበኞች እንደ ድርጅት በብሔር ብሔረሰቦች ላይ ያለው አቋም ምንድን ነው? አርበኞች ግንቦት ሰባት የኦሮሞን የመሰለ ትልቅ ኢትዮጵያ ህዝብ ጥቅምና ፍላጎ ተረቆ የአማራን ለማስቀደም የሚሰራ ነው ድርጅት መባሉ የሚገርመኝ ነው። እንደዛ ቢሆን ኖሮ ለአንድ ሰከንድ አርበኞች ግንቦት ሰባት ውስጥ እኔ ያልቆይም ነበር። በእኛ የኢትዮጵያ ህዝብ የሚለው ነገር ከምንም ከማንም በላይ ይበልጥብናል። የኢትዮጵያ ህዝብ ሲባል ደግሞ ሰባ በመቶ ያክሉ ኦሮሞና አማራ ነው። እነዚህ ትላልቅ ህዝቦች አንድ ላይ ሆነው ኢትዮጵያን እንዲመሰርቱ ነው እንጂ የምንፈልገው በምንም መልኩ ከአንዱ ለአንዱ የምናዳላበት ምንም አይነት ነገር የለም። ሁለተኛ ኢትዮጵያ ውስጥ ብሔር ብሔረሰቦች እንዳሉ ሙሉ ለሙሉ እናምናለን። እነዚህ ኢትዮጵያ ውስጥ የሚኖሩ ብሔር ብሔረሰቦች መብታቸው ተከብሮ በጋራ አንድ ላይ እንዲኖሩ እንፈልጋለን። ባለፈው ዘገባችን የኦሮሞ ነፃ አውጪ ግንባር አውነግ ስራ አስፈጻሚና ቃል አቀባይ አቶ ቶሌራ አደባ ይህንን አስተያየት ሰጥተው ነበር። የኦሮሞ ነፃነት ግንባር በዛ አካባቢ ምንም ሰራዊት አለ አልነበረውም። አሁንም የለውም። የሆነ ሰራዊት ነው የሚባለው ነገር ህዝቦችን በህዝቡ ላይ ለማነሳሳት የተጠቀሙበት ዘዴ ነው እንጂ ምንም አይነት ማስረጃም የለውም። ተጨባጭም አይደለም። ግጭቱ የተከሰተባቸው አካባቢዎች በስልክ ለማጣራት እንደሞከርኩት አንጻራዊ ሰላም ሰፍነዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።